The Voice of America. ሱዳን ውስጥ በስደት የሚገኙበት ሁኔታ በጣም የከበደ መሆኑን ከማይካድራ የተፈናቀሉ አንድ ኢትዮጵያዊ አጫውተውናል። ከማይካድራ ሸሽተው ከነ ቤተሰባቸው ሱዳን የገቡት ስማቸውን እንዳንጠራ የጠየቁን ስደተኛ ማይካድራ ውስጥ ከጥቅምት ሰላሳ ምሽት አንስቶ የነበረውን ሁኔታና አሁን የሚገኙበትን ሁኔታ ትላንት ምሽት ላይ ለሰለሞን አባተ በስልክ አካፍለውታል። የስልኩ መስመር እምብዛም እየጠራ ባለመሆኑ ለድምፁ ጥራትም በቅድሚያ ይቅርታ እንጠይቃለን። እንሆ ያዳምጡት። አሁን እኔ ያለሁበት አሸባ የሚባል በሱዳን ቦታ ሆኖ አሸባ ነው የሚባለው። ተማኒያ ቀሪያ ተማኒያ ይባላል። ወደዛ የገባ በመባቻ ህዳር አንድ ማለት ነው የገባ ነው። ምክንያት ጦርነት ተከፍቶ በአማራ ክልል ወደ ባናት የሚባል አካባቢ የአማራ ልዩ ኃይልና ፋኖ ገብተዋል ተብሎ መከላከያ ገብተዋል ተብሎ ምናምን ሲባል ከዛ በኋላ በሰላሳ ማታ አካባቢ ወደ አንድ ሰዓት የሚጠጋ ባሎግ የሚባሉ በከተማው ላይ ጭፍጨፋ ምናምን ጀመሩ። እነማን ናቸው ጭፍጨፋ ጀመሩትም? የጀመሩትን እነ እከሌ ምናምን የሚባለው ነገር የለውም ልታውቀው አትችልም። ጨለማ ነው መብራትም የለም። ጥይት ነው የሚተኮሰው፣ እረፍት የሌለው ጥይት ነው የሚተኮሰው። እኔ በከተማ ላይ ነበርኩ። ስለዚህ በሰላሳ እኛ በረሃ ውለን ስንመጣ ሰላሳ ልክ እስከ ሰባት ሰዓት ስምንት ሰዓት የሚያክል እዛው ነበርኩና ወዳቂና አውዳቂ ምንም ልትለየው ልታውቀው አትችልም። የሄድከው ቦታ ነው ጥይት የሚተኮሰው። ወደ ዘጠኝ ሰዓት ከሌሊቱ ነው ወጥቼ ወደ በረከት ወደ ሞራ ስንሄድ ራውያን ላይ ስደርስ እና በማይካድራ ነጥሎ የሚወጣ የነበረ ሰው ሲገዳደል ስላደረ ኦርቶ ህዝቡ በሙሉ ወደ በረከት መጣ። ወደ ሱዳን ጠረፍ ማለት ነው። ስለዚህ እኔ ልጆቼም አላገኘውም። ማታን የገባም ቤቴም አልገባውም። በጎረቤት ክፍት ቦታ ነበር የኔ ግብ ነው የታጠረ ነው። ልገባበት አልቻልኩም። ውጭ አደርስ ይድ ማይካብራሺ ዴቴ በገልጿል። ልገባ አልቻልኩም። ልጆቼም የሉም። ሚስቴም የለችም። ወጣለች። አጋቢ ሽማግሌ ነበር። ከሽማግሌ ውጋትን ስተኛ ልክ ዘጠኝ ሰዓት ዘግሬን ጉዞ ጀመሩ። ልጆች እና ባለቤቶ የት ሄዱ? ቤተሰቤ ነው ያወጣቸው። ምንም የሄዱበትን ቦታ አላውቅም ነበር። አሁን ግን አግኝቻቸዋለሁ። ትናንትና ያገኘኋቸው አሻባ ነው ያገኘኋቸው። እዛ የምልህ ያለው ቃሪያ ተማኒያ የሚባለው እዛ ገብተዋል። ልጆች ምናምን ሲሉ ጠይቄ ሶስት ቀን አራት ቀን ስፈልግ ቆይቼ ነው እዛ ያገኘኋቸው። እርስዎ ያ ሁኔታ ሲ ሲፈጸም የት ነበሩ? ማይካድራ ውስጥ በበረሃን የነበሩ ቀርታ በበረሃ አድርጌ በማሽላ ማሽላ ማሽላ ተጠጌ ወደ ቤቴን ስገባ እዛው ጎረቤት ነው እንትን ያልከው። በቤት አልገባም፣ ጥይት ነው የሚተኮስ። በዚህ ልትለው አትችልም፣ በሁሉ ነው የሚተኮሰው። እና ሰው የሰማነው ብዙ ሰው ነው የሞተ ምናምን፣ ወደ ሁለት መቶ ምናምን ሁለት መቶ ሀምሳ አካባቢ ነው የሞተ ተብሎ ነው የሚነገር። ከዛ ሰው ሁሉ ሸሽቶ ወጣ። ሸሽቶ ሲወጣ ወደ ራውያን አካባቢ ሲደርስ በኤርትራ ገባ ተጀመረ ሞራ በደበደበ በከባድ መሳሪያ ማለት ነው። ከኤርትራ መሆኑን እንዴት አወቃችሁ እናንተ? ከኤርትራ መሆኑን ይታወቃል። ለምን መሰለህ? ከኤርትራ እምና ሀጀር የሚባል ቦታ አለ። ከወዲያ ይሰማል፣ ድምፁ ይሰማል። እኛ ራውያን አካባቢ ያለን መሳሪያውን በአይንህን ባታየው ማለት ነው በየት እንደሚመጣ ያለ ይታወቃል። በኤርትራ ነው የሚመጣ። ስለዚህ ሁሞራ የምንገባ ትንሽ ነው የቀረን፣ የሀያ ደቂቃ በእግር ነው የቀረን። መከራውያን ወደ ሁሞራ ሀያ ደቂቃ ነው በእግር። ስለዚህ ሽማግሌ ምናምን ሂደው ነበሩ በተከዜ ቆርጠው ይባላል አይ ስለተደበደብነው ነው የምንደበድብ ያለን፣ ተብለው ነው መልስ የተሰጧቸው፣ እንጂ እኛ የደበደብነ የእኛ ነው የሚደበድብ ያለ ነው ያሉ ኤርትራዎች። ኤርትራ ምኖች እስከ ሽንግልና ተልከዋል። መከላከያዎች ተጋዮች ማለት ነው የእነሱ። የት ነው አግኝታችኋቸው ይሄንን ያሉት? እነሱ ሽማግሌ ተልኮ ወደ እዛ ሄደ ወደ ኤርትራ፣ በተከዚ ያድርገው ሽማግሌ ቀጥታ ተልኮ ከሞራ። እንዴት ህዝብ ትደበድባላችሁ ሲባል አይ ከእናንተ ነው መጀመሪያ ተደበደብነ። ከህለጊን ተልኮ ነው ወደ እኛ ድብደባ ስለተደበደብን ነው መልስ የምንሰጥ ያለን ነው መልስ የሰጡ። ማይ ካድራ ውስጥ ከተጎዱ መካከል እርስዎ የሚያውቋቸው አሉ? ከሞቱም ይሁን የአካል ጉዳት ከደረሰባቸው ማቃቸው የሉም። ግን ብዙ ወሬ ነው የሚወራ። እከሌ የሚባል ሙተዋል ይልሃል። እኛ ያለንበት አሁን ወደ አርባ ሺ አርባ አምስት ሺ የሚያክል ሰው አለ። እከሌ ሙተዋል፣ እከሌ ተገለዋል፣ እከሌ ተጎትተዋል። ብዙ ሰው አለ። በካራ ነው የታረደ ሰው ብዙ እንትን እና እኔ ማውቀው እከሌ ልልህ አልችልም። ምክንያቱ በአይኔ ያየሁት የሞተው የለም። ምክንያቱም ብዙ ግድያ ስለነበር፣ እኔ ደግሞ ተሸሽቼ ጠጋ ብዬ ስለነበር እገሌ በአይኔ አይቸው ወድቋል ልልህ አልችልም። ለመሆኑ እንደዚህ ገድለው ይጎትቷቸው ነበር በሞተር የሚባሉት ሰዎች ከየት የመጡ እንደሆኑ እነማን እንደሆኑ አይታወቅም? የሰማችሁትም የለም? በጭምጭምታ የሚሆኑ እንደዚህ ሰው ነዋሪዎች ናቸው እዛ የሚጎቱ የነበሩ ማለት ነው እዛ ነዋሪዎች ሁነው ከአማራም ነን ከትግራይም ነን እያሉ የቆዩ ናቸው። እዛ እየጎተቱ የሚባሉ ለመሆኑ እርስ እዛ ይኖሩ በነበረ ጊዜ ማይካድራ ውስጥ የሚሰሟቸው ጭምጭምታዎች ሁኔታዎች ነበሩ። እንዲህ አይነት ሊፈጠር እንደሚችል መጀመሪያ እኮ በአልደራፊ አርጎ ባናት የሚባል እኛ ተሰልፈን ነበር። ባናት ሂደን እየተከላከልን ነበር ማለት ነው። ባናት የሚባል ተደብድቦ በከባድ መሳሪያ የህይወት እርሻ መካናይዜሽን ይባላል። የወያኔ እርሻ ነው የሚባለው፣ እና የአማራ ክልል ፋኖ የሚባል ሞቶ ያዘው እና እዛ ህዝቡ ሁላ የማይካድራ ሲከላከል ቆየ። ንብረቱ ተዘርፎ ወደዛ ሄደ። ንብረቱ ተዘርፎ ሲሄድ ልክ ሰላሳ አስራ ሁለት አስተኩል አካባቢ አለቀላቸው። እንግዲህ በኋላ እዚህ አትኖሩም የሚል ማስፈራሪያ ነበር። በማይካድራ ግጭቱ የጀመረው በዛ ምክንያት ነው። እነማን ናቸው ማለት ነው ይህንን ይሉ የነበረው

ከዛ በኋላ ነው ሞቱ ጉዙ የበዛ። ስንት ትሆናላችሁ ከዛ የተፈናቀላችሁት የተሰደዳችሁት አሁን አብራችሁ የወጣችሁት አሸባ ያለ ነው? እስከ አርባ አምስት ሺህ እንሆናለን ብዬ ነው የምገምተው። ይሄ የማይካድራና የበረከት ነው በብዛቱ። ሁሉ እስከ ንብረት የሚባል ስልክ ተዘግቶ ስለነበር ንብረት የሚባል አልወጣም። ብር የሚባል የለውም። አንድ ሰው ልብስ የያዘ ሰው የለም። አዲስ ነው በሁለት ግጭት ሲነሳ በሁለት ሀገር በሁለት አካባቢ ሲጨፈጨፍ አማራጭ ሲያጣ ልብስም የያዘ የለም። ራቆቱ ወጥተዋል። ስለዚህ ሰዋምሽ ሰው እንሆናለን ነው የምገምተው። አምዳዊት ያለ እኔ አላየሁትም። አምዳዊትም ብዙ አለ ይባላል። የራውያንና የሆሞራ እንዴት ነው ያላችሁት አሁን ያለነው ሁኔታ ውሃ ብዙ አንቸገርም፣ ብዙም አልጠገምንም ስለምግብ ነገር ግን ስለ ልብስ ስለምግብ ብዙ የተሰጠ የለም። እስካሁን የደረሰን ነገር የለም። ሶስት መኪና ትናንትናን መጥተው ነበሩ። ማሽላ ነው ይዘው የመጡ አሉ፣ እኔ በአይኔ አላየሁትም። ትንሽ የተሰጡ አሉ። ዛሬ ከሶስት ቀን በፊትም ትንሽ አምስት ኪሎ ነው ስድስት ኪሎ የሚሆን ማሽላ ዱቄት ተሰጥቷል። ዘይት ትንሽ እና በጣም ተጠግ ያለ በጣም አራት አለ ርጉዝ አለ ሽማግሌ አለ ህፃን አለ። በጣም ነው የተቸገርነው። ዞሮ ዞሮ ሱዳኖቹ የአቅማቸው እየተባበሩ ነው ያሉ። በቂ የሚሆን ትብብር ግን አላገኘንም እስካሁን። በጣም ተቸገርናል። ምንጣፍ የለም፣ ድስት የለም፣ ሳህን የለ፣ ሁሉ ለምግብ መሳያ የሚሆን የተሰጠነው ነገር የለም እስካሁን። ወደ ሳምንት አድርገናል ማለት ነው። ማን ነው በቀጥታ እየረዳችሁ ያለው? አሁን በቀጥታ የተቀበለን የሱዳን መንግስት ነው። ከዛ በኋላ የመጣ ደግሞ አለ በሱዳን መንግስት አድርጎ ያነጋገረን አለ ከየት ቀይ መስቀል ቀይ መስቀል ዛሬ ነው የጀመረው ለመሆኑ የጤና ሁኔታ እንዴት ነው እዛ አካባቢ እንደዚህ ብድግ ብላችሁ ተፈናቀሉ አሁን የበሽታ ጊዜ ነው የወረርሽኝ ጊዜ ነው ምንድን ነው ያለው ሁኔታ እስቲ እንገሩኝ እሱንም ስለ ጤና ሁኔታ በጣም ተቸግረዋል የታመመ ብዙ ነው ህጻኖች በጣም ነው የታመሙ ግን አንድ ትንሽ ደስ የሚል ነገር ሁለት ዶክተር አሉ የውመራ ታዋቂዎች የሚባሉ ዶክተሮች አሉ እና በቀይ መስቀል እቃ ይቀርባል እነሱ እያከሙ ነው ግን በቂ አይደለም በቂ የሆነ መድኃኒት የለም። መድኃኒት የለም። ይሄ አለም ሐኪሞቹ እዛው ያሉ ናቸው ወይስ ከእናንተ ጋር የተሰደዱ ናቸው? አብረው ነው የመጡ ከኛ ጋር ነው የመጡ። ለመሆኑ ከኢትዮጵያ መንግስት በኩል መጥቶ ያናገራችኋል? ከኤምባሲውም ይሁን ከመንግስት በቀጥታ። በጣም በጣም ደስ የሚል ነገር ነው የጠየቀኝ ይሆን። እኛ የምንፈልገው ደግሞ ይሄን የጠየቀኝ ጥያቄ ነው። እኛ ተሰድደን አንድ ዞሃ ሙሉ ስንመጣ በሁለቱ በሶስት አካባቢ ስንጨፈጨፍ መጥቶ ያነጋገረን ከክልሉ የለም። ከምን ምክንያት ነው የመጣን እንዴት ነው ያለን፣ ከኤምባሲው ይሁን የመጣ የለም። ገዛሬ ከሁሉ ከኢትዮጵያ ባለስልጣን ይሁን ከትግራይ ባለስልጣን ወይም ከኢምባሲ ኢትዮጵያ ይሁን ከትግራይ የመጣ የለም። የእኛ እስካሁን ያየነው ሰራሽ ሳምንታችን